ሁለት ወጣት ሴቶች እንግዶችን ይዘናል ለዛሬ ዝግጅታችን። ሁለቱም የተሰማሩበት ሥራ ሀገራዊውን እጅ ጥበብ በማዘመን ተግባር ላይ ወይም ዘመናዊ በማድረግ ተግባር ላይ ያተኩራል። ራዕያቸው ሥራ ፈጣሪ ሳያሰኛቸው አይቀርምና ይለናል። ለዛሬው ዝግጅቱ ያነጋገራቸው መለስካቸው አመሃ ወደ እነሱ እናሸጋግራቸው። ሁለቱንም እንግዶቻችንን ያገኘኋቸው ባለፈው ሳምንት አሊያንስ ፎር ዊመንስ ኢንተርፕርነርሺፕ ፕሮግራም ኢትዮጵያ ማለትም ሴት የሥራ ፈጣሪዎች ህብረት መሪ ግብር ኢትዮጵያ የተሰኘ ድርጅት የመጀመሪያ ጽሕፈት ቤቱን ባስመረቀበት ዕለት ነበረ። በዚህ የምረቃ ሥነ ሥርዓት ላይ ጥቂት ሴቶች የሥራ ውጤቶቻቸውን ያሳዩበት አነስተኛ አውደ ርዕይ አቅርበዋል። ከእነዚህ መካከል ወይዘሮ አዲላ እስማኤልንና ወይዘሮ ህይወት ጌታቸውን አናግሬያቸዋለሁ። ሁለቱም የሚኖሩት በአንድ ክፍለ ከተማ በነፋስ ስልክ ላፍቶ ነው። በመጀመሪያ ያናገርኳት የአዲላ ክራፍትስ ባለቤትና ዲዛይነርን ወይዘሮ አድላ እስማኤልን ነበረ። የሥራ ውጤቶቿ የሆኑ የተለያዩ ልብሶች፣ ቦርሳዎች፣ ጉትቻዎች፣ የአንገት ልብሶች በሚያምር አቀማመጥ ይታያሉ። እንዴትና በምን እንደምትሰራቸው ጠየቅኳት። ዘጠና ዘጠኝ በመቶ የእጅ በኪሮሽ የሚሰራ ነው። አንድ ቀጭን ዘንግ የምትመስል ናት የኔሚሽን እና በዛ ሙሉውን በእጅ ነው የምሰራው። የጆሮዎቹ ደግሞ በጨሌ ጨሌ ሰክቼ፣ በጨሌ እንደምታየው በጨሌ የተሰሩ ናቸው። Uh እንዳለ የምታያቸው ቦርሳዎች ሄም ሁሉም ነገር መታጠብ የሚችሉ ናቸው። ቶሎ ቀለሙም አይረቅም። ለማርጀት ደግሞ በጣም ጊዜ ይወስድበታል፣ አያረጅም። መቼ ነው የጀመርሽው ይሄን ስራ? እንደ ስራ አድርጌ የጀመርኩት አንድ ዘጠኝ አመት ሆነኛል፣ ግን ነገሩ እቤት ዝም ብዬ በልጅነት የምምሰራው ነገር ነው። አሁን ለገበያ ታቀርበዋለሽ ማለት ታቀርባቸዋለሽ እነዚህ ነገሮች ከዘጠኝ አመት ወዲህ ማለት ነው። ገበያሽ ምን ይመስላል? አዎ ገበያ ላይ አቅር ቢያቸዋለሁኝ ገበያ ያው እንግዲህ እንደምታየው መጀመሪያ መለማመድ የሚሉት ስቴጅ አለ እና ያው በቀስ ብሎ እየለመደ ነው። አሁን ጥሩ ጥሩ የሆነ አዎንታዊ የሆነ ሂደት አለው። የሚያየው መቼም ያደንቀዋል። ኑሮዎች ሙሉ በሙሉ በዚህ ላይ የተመሰረተ ነው ወይስ? ነው አልልህም። ያው ሌላ ሌላ ከጎን ሌላ እንትኖች አሉኝ፣ ግን በጣም ከስራው ያለኝ ፍቅር የተነሳ ብዙ ጊዜን እዚህ ላይ አጠፋለሁኝ። ወደፊት ልትቀጥይበትም ሙሉ ፍላጎትና ህልም አለሽ ማለት ነው? አዎ በጣም ነው፣ ወደው በጣም ነው። በፕሮፌሽን ሌላ ነው የኔ ፕሮፌሽን። ግን በትምህርት ስልጠናም ሆነ በትምህርት የሚያገኝሽ ምን ነው ሙያሽ? ሞያዬ የቢኤስ ሲ ዲግሪ በስታትስቲክስ አለኝ፣ ግን አንድም ቀን ተጠቅሜበት አላቅም። ሳትወጂ ነው የገባሽው ማለት ነው? ሳልወድ ሳይሆን ይሄኛው አሸነፈኝ። ታሌንቱ በዚህ ላይ ስላለኝ በቃ ይሄ ስላሸነፈኝ እኛውን ለመስራት ማለት ነው። አሁን ስ እንደው ወደፊት እንግዲህ አንቺ እንደውም ስታቲስቲሺያን ነሽ ስለ ቅድም ስለምንም በእርግጠኛነት ታውቂያለሽ ማለት ነው። ይህን ስራሽን እንዴት ባለው መንገድ ልትመሪው ትፈልጊያለሽ? አው ሰፋ ባለ ሁኔታ አሁን ያለኝን በጣም በቃ ፕሮፌሽናል በሆነ ሁኔታ ሰፋ አርጌ መያዝ ነው የምፈልገው። ባለም ሙሉ እንዲታወቅ አርጌ ሰፋ አርጌ ነው መስራት የምፈልገው። በአሁኑ ጊዜ ወደ ውጭ የሚላፉ የስራ ውጤቶች አሉ። አው አሁን እኔ በራሴ ቀጥታ ኤክስፖርት ባላረገውም ኤክስፖርት ለሚያረጉት እየሰጠው ነው። ግን አሁን እኔ ለራሴ በራሴ ማርኬት ፈልጌ ለራሴ ኤክስፖርት ማረግ አለኝ ቅዱ ወይዘሪት ህይወት ጋሻው ደግሞ አቡጊዳ ብላ የሰየመችው ኩባንያ ዋና ስራ አስኪያጅና ዲዛይነር ናት። በዲዛይን ስራም እንደ ሰለጠነች ትናገራለች። ስራዎቿ በአብዛኛው ባህላዊውን ልብስ በአዲስ ቅድና ንድፍ ማዘጋጀት እንደሆነ በአውደሪው ከቀረቡት ልብሶች ማየት ይቻላል። ስራውን እንዴት ነጀመረች? ህይወት፣ ተረከችልኝ። ይህን ስራ የጀመርኩት ከልጅነት የጀምሮ ነው። ከልጅነት የጀምሮ ነው ይህን ስራ የጀመርኩት። ልጆኛ አሻንጉሊቶች ምናምን ሰራ ነበረ ገና አራት አመት የሆነው። ከዛ በኋላ በቃ የቆራረጥኩ የራሴን ልብሶች አስተካክል ነበረ። በቃ በጣም ፍላጎቱ እያደረብኝ፣ ሴት ትምህርት እንደጨረስኩ ወደ ዲዛይኒንግ ስኩል ገባሁኝ። እዛ ከገባ በኋላ እዛ ትምህርቴን ቀጠልኩኝ። ያው የትምህርት ቤቱን መጨረሻ ላይ የሚደረገውን የፋሽን ሾ ተማሪዎች የተማሪዎች የፋሽን ሾ ውድድር ላይ ለመጀመሪያ ጊዜ መድረክ ላይ ወጥቼ ያን ጊዜ ዋንጫ ወሰድኩ ማለት ነው። እሺ። እና በዛው ቀጠልኩኝ ያው ከልጅነት የጀመረው ነበር ስራ፣ አሁን በደንብ እየሰራሁበት ነው። አሁን ገቢ ወደ ማስገኘት ሄዷል። የስራሽ እንዴት ነው? አዎ፣ ከኔ አልፎ በልመና ላይ የነበሩ ወጣቶች አሉ፣ ልጆች አሉ። እነሱን ስልጠና ሰተናቸው። አቡነ ዜና ማርቆስ የሚባል ድርጅት አለ። እሱ ስልጠና ሰጥቷቸው፣ እኔም ዛባል ነበር እኔ እዛ እነሱን አስተማርኩኝና አሁን እነሱንም እየረዳው ነው። እነሱን መተው ውለው ሰርተው ሄዳሉ። እኔ ጋር ከኔ ልጆች አሉ አምስት ልጆች አሉ። ሴቶች ናቸው ወንዶች ናቸው ሴቶች ናቸው? ብዙ ጊዜ ሴቶች ናቸው። እና ቢያንስ እነሱ ራሳቸው ሰርተው ልጆቻቸውን ማስተማር እንዲችሉ አንቺ ዲዛይን ታደርጊያለሽ? ከዚህ ነው የሚሰሩት? እንዴት ነው ሽመናውን? ማንቺ ነሽ የሚሰሪው? ልጆችሽ ናቸው? እንዴት ነው የሚሰራው ሽመናውን? አዝና አሁን ገና ጀማሪ ስለሆንኩ ሽመናው ቦታም ስለሚጠበኝ አለኝ። ራሴ ሸማኔ አዘዋለሁ። ቤቱ ይሰራል ያመጣልኛል። በሚፈልገው አይነት ዲዛይን ዲዛይን አድርጌ እሰጠዋለሁ። ይዞልኝ ይመጣል ቀለም ዳይ ማድረግ አዳዲስ ዲዛይኖችን አሁን እንደምታያቸው ለሚመቹ ማለት ሁልጊዜ ሊለበሱ እንዲችሉ ሰው ሊቀበለው የሚችለው አይነት ዲዛይንና የተለየ ዲዛይን ናቸው። እንደሱ ራሳችን ዲዛይን አድርገን ዳይ አድርገን የተለያዩ ስራዎችን እንሰራለን። ከሽመናውን ከመሸመን ሌላ ያለው ስራ በሞሉ የኛ ነው፣ ከመስፋት ዳይ ከማድረግ አዳዲስ ዲዛይን ከመስፋት። በዲዛይኑ ላይ የሚረዳሽ ሌላ ሰው የለም፣ አንቺ ብቻ ነሽ ምሰሩ? ለጊዜ እኔ ብቻ ነኝ ማለት እስካሁን፣ ማንም የለም። ራሴ ኔን ዲዛይን ማድረግ ሁሉንም ነገር ከዛን ማስተምራቸው ልጆች እኔ እያስተማርኳቸው እነሱ ይሰሩብኛል ማለት ነው። ያገዙብኛል። ከዛ ሌላ ያለው በአሁኑ ጊዜ የገበያ ችግር የለሽም። ቅድም እንደምትናገር ከሆነ በቀን ለምሳሌ ስንት ትሸጫለሽ? እሱ እንትን ይበለኝ። አሁን አሁን ከጅምሬ አንፃር በጣም ብዙ ሰው ይፈልገዋል። እንደውም የተወሰነ እስከማስተካክለው ድረስ ነገሮቹን መስመር እስከማስይዘው ድረስ ነው እንጂ ሁሉም ሰው ራሳቸው ሱቅ ያላቸውም ሰው በጣም መውሰድ ይፈልጋሉ። የእኔን ቃና ወደውታል በጣም እና የገበያ ችግር የለብኝም። ያው ሽያጭም ሌላ ቀመደ አስረዳቸዋለሁ፣ ግን የገበያ ችግር የለም። እንደውም በጣም እየተፈለገ አቅም ጉዳይ ነው። አይቀርሽ። አዎ፣ ወደፊት ምን ታርጊ ትቀዳለሽ? አሁን ምን ይሄን ነገር መስመር አስይዘዋለሁ ብላሽ፣ ምን ማለት ነው መስመር አስይዘዋለሁ ማለት? የራሴን ሱቆች ከፍታለሁ፣ በደንብ የራሴን አድራሻቸው፣ አሁን ማምረቻ ቦታ ነው ያለኝ ሰው እዛ ድረስ ደምኩሞ ከሚመጣ ከስተመሮች የሚወዱትን ነገር በአቅራቢያቸው መጥተው እንዲያገኙ እሱን አደርጋለሁ። እና በበለጠ ብዙ ለማምረት ሞክራለሁ፣ ከዚህ በላይ ማለት ነው፣ ሁሉንም ሰው ለማዳረስ። በጣም አመሰግናለሁ። እሺ፣ አመሰግናለሁ።